ይህ የአሜሪካ ድምፅ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 26 2015 ዓ ም ዝግጅታችን ጀመረ። በአንዳንድ የአማራና የኦሮሚያ ክልል አካባቢዎች የሚከሰቱ ግጭቶች ከፍተኛ ማፈናቀል ማድረሳቸውን የተባበሩት መንግስታት ድርጅት አስታወቀ። በሰሜን ኢትዮጵያው ጦርነት 32 ቢሊየን ብር የሚገመት የውሃ መሰረተ ልማት መውደሙን የውሃና ኢነርጂ ሚኒስትር አስታውቋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፍ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን፣ አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሮማው ካቶሊክ ሊቀ ጳጳስ አቡነ ፍራንሲስ በዲሞክራቲክ ሪፐብሊክ ኮንጎ ያደረጉትን የአራት ቀናት ጉብኝት አጠናቀው ዛሬ አርብ ለአስርት ዓመታት በዘለቀው ግጭት ወደ ታመሰችው ሌላይቱ አገር ደቡብ ሱዳን ዋና ከተማ ጁባ ገብተዋል። ሊቀ ጳጳሱ ደቡብ ሱዳንን በሚጎበኙበት ዋዜማ አገሪቱ ውስጥ በከብት አርቢዎችና በአካባቢዎች ሚሊሻዎች መካከል በተነሳ የበቀል ግጭት 27 ሰዎች መገደላቸው ተነግረዋል። ከአጎራባቿ ዲሞክራቲክ ኮንጎ ወደ ደቡብ ሱዳን ያቀኑት አቡነ ፍራንሲስ ለአስርተ ዓመታት የዘለቀው በመቶ ሺዎች የሚቆጠሩ ሰዎችን የፈጀውና በአብዛኛው በዘር ላይ የተመሰረተው ግጭት እንዲያበቃ የሚያስችለውን የሰላም ሂደት ለማስጀመር ተስፋ አድርገዋል። ሊቀጳጳሱ የደቡብ ሱዳኑ ጉብኝታቸውን የሚያደርጉት ከዓለም አቀፉ የካንተርበሪ አንጀሊከን መሪ ጀስቲን ዌልቢ እና ከስኮትላንዱ ቤተ ክርስቲያን ጠቅላላ ጉባኤ አስተባባሪ ኢያን ግሪንሺልስ ጋር በመሆን እንደሆነም ታውቋል። ሶስቱ የክርስቲያን መሪዎች የሰላም ጉዞ ብለው የጠሩትን ጉብኝት አንድ ላይ ሲያደርጉ በአይነቱ የመጀመሪያው ነው ተብሏል። ዌልቢ በጉብኝታቸው ዋዜማ የተፈጸመውን ግድያ እጅግ አሰቃቂ ነበር ብለውታል። ባስተላለፉት የትዊት መልእክት ይህ በመላው ደቡብ ሱዳን ተዘውትሮ የሚሰማ ታሪክ ነው። አሁን በተለየ መንገድ እጠይቃለሁ፣ ደቡብ ሱዳን ለሰላም ሲሉ አብረው እንዲሆኑ ብለዋል። ትናንት ሐሙስ በሱዳን የአንድ ቀን ጉብኝት ያደረጉት የእስራኤል የውጭ ጉዳይ ሚኒስትር ኤሊ ኮህን ከሱዳን መሪ ጀኔራል አብድልፈታ ብርሃን ጋር ተገናኝተው መነጋገራቸው ተሰማ። ኮህን እስራኤል ከሱዳን ጋር የነበረውን ግንኙነት በዚህ ዓመት መጨረሻ ላይ ሙሉ በሙሉ ወደ ነበረበት ይመለሳል ብለው ተስፋ እንደሚያደርጉም አስታውቀዋል። በደቡብ አፍሪካ እየተባባሰ የመጣውን የመብራት ኃይል መቆራረጥ ለመቆጣጠር መንግስት የኃይል ሸክም ማቅለያ ወይም ሎድ ሼዲንግ ስልቶችን ቢጠቀምም ለጤንነት አደጋ የተጋለጡ ሰዎችም ላይ ሆነ በአስቸኳይ ሕክምና አገልግሎቶች ላይ መጨናነቅ መፍጠሩ ተነገረ። በኃይል መቆራረጥ ሳቢያ የተፈጠረው ችግር የሕክምና ስራዎችን ለማከናወን አዳጋች ያደረገ ሲሆን ለሆስፒታሎች የተመደቡ ጄኔሬተሮችም መስራት ማቆማቸውን የሕክምና ባለሙያዎች ተናግረዋል። በቀዶ ጥገና ክፍል የሚሰሩ ሐኪሞች በማገገሚያ ክፍል ያሉ ህሙማንን ሙቀትና ቅዝቃዜ ለመጠበቅ ለሰዓታት በእጃቸው ለማራገብ መገደዳቸውንም የህክምና ባለሙያዎቹ ስካይ ለተባለው የእንግሊዝ ዜና ማሰራጫ ተናግረዋል። ህሙማንን ወደ ሆስፒታል ፈጥነው የሚያመጡ የአስቸኳይና አደጋ ጊዜ ተሽከርካሪዎችም የመንገድ ትራፊክ መብራቶች የማይሰሩ በመሆናቸው ተሽከርካሪዎች ውስጥ ባሉ ለአጭር ጊዜ በሚሰሩ ጄኔሬተሮች እየታገዙ ህሙማንን ለማጓጓዝ መገደዳቸውን ገልጸዋል። ደቡብ አፍሪካ ተጨማሪ የኤሌክትሪክ ኃይል ማመንጨት የሚችሉ እንደ ነፋስና ሶላር የመሳሰሉትን እንደ አስቸኳይ የታዳሽ ኃይል ምንጮች ለመጠቀም ብታስብም ያ በቅርብ ጊዜ ውስጥ ተግባራዊ ሆነው መፍትሄ ይሰጣል የሚል እምነት አለማሳደሩ ተመልክተዋል። ስምንት ፍልሰተኞች በጣሊያን ደቡባዊ ግዛት በሚገኘው የላምፔዱሳ ደሴት አቅራቢያ ከሚገኘው ባህር ሰጥመው ሲሞቱ ሁለት ደግሞ የደረሱበት አለመታወቁን ፍልሰተኞቹ የነበረችበትን ጀልባ የታደጉ የጣሊያን የባህር ጠረፍ ጠባቂዎች ዛሬ መግለጻቸውን አንድ የጣሊያን አቃቢ ሕግ ዛሬ አርብ አስታወቁ። ጣሊያን ከቅርብ ጊዜ ወዲህ በሰሜን አፍሪካ በኩል የሚመጡ ከፍተኛ ቁጥር ያላቸው ፍልሰተኞችን ለማስተናገድ መገደዷን ሮይተርስ ዘግበዋል። የዲሞክራቲክ ፓርቲ ተወካይ ኢልሃን ኦማር ስለ እስራኤልና በዋሽንግተንም ስላላት ተጽዕኖ በሰጡት አስተያየት የዩናይትድ ስቴትስ ምክር ቤት ሪፐብሊካን እንደራሴዎች በሰጡት ድምፅ ከምክር ቤቱ የውጭ ጉዳዮች ኮሚቴ አባልነት እንዲነሱ አደረጉ። የሱማሊያ ተወላጅና ሙስሊም የሆኑት ሕግ አውጪ እንደራሴዋ ከኮሚቴው አባልነት የማንሳቱ ውሳኔ የመጣው ባለፈው የምክር ቤቱ ዘመን ዴሞክራቶች ቀኝ አክራሪ ሕግ አውጪዎችን በሰጡት የእውከትና የአመፅ አስተያየት ከኮሚቴዎች ማሰናበታቸውን ተከትሎ መሆኑ ተገልጿል። ከኮሚቴው የመነሳታቸው ድምፅ ከተሰጠ በኋላ ኦማር በሰጡት አስተያየት ወደ ምክር ቤቱ የመጣሁት ዝም ለማለት አይደለም ወደ ምክር ቤቱ የመጣሁት የነሱ ድምፅ ልሆን ነው በዚህ ኮሚቴ ውስጥ ለአንድ ዙር አባል ባልሆን ድምፄም ሆነ መሪነቴ አይቀንስም ድምፄ ከፍ እያለና እየጠነከረ መሪነቴም እንደ ቀድሞ ሁሉ በአለም ዙሪያ እንደተከበረ ይቀጥላል ስለዚህ ድምፃችሁን ሰጣችሁም ነፈጋችሁኝም ብለዋል ኦማር አያይዘውም እኔ እዚሁ ቆያለሁ፣ እኔ እዚህ የመጣሁት በዓለም ዙሪያ የሚደርሱ ጉዳቶችን ለመቃወምና ለተሻለ ዓለም ለመሟገት ነው ብለዋል። የሕዝብ እንደራሴዋ ኦማር በአፍሪካ ጉዳይ በሚያተክረው የውጭ ጉዳይ ንዑስ ኮሚቴ ከፍተኛዋ የዴሞክራቲክ አባል እንዲሆኑ ታቅዶ ነበር። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አንድ ትልቅ የቻይና ፊኛ የአሜሪካን የአየር ክልል ጥሶ በመግባቱ በቤጂንግ ሊያደርጉት የነበረውን ጉብኝት ማስተላለፋቸውን አስታወቁ። ብሊንከን በመጪዎቹ ቀናት ወደ ቤጂንግ በመጓዝ ከቻይናው መሪ ሺጂፒንግ እና ከሌሎች ከፍተኛ ባለስልጣናት ጋር እንደሚነጋገሩ ተጠብቆ ነበር። የታቀደው ጉዞ ተመልሶ መች እንደሚደረግ ባለስልጣናቱ አላብራሩም። ቻይና ሰሞኑን በዩናይትድ ስቴትስ አላስካ ክፍለ ግዛት እና ሞንታና ከተማ ውስጥ የአሜሪካ ባለሥልጣናት ሲከታተሉት የቆዩት ትልቅ ፊኛ የእሷ መሆኑን አምናለች። ከመስመሩ የወጣ የአየር ሁኔታን የመቆጣጠሪያ ፊኛ መሆኑንም ቻይና ዛሬ በሰጠችው መግለጫ አስታውቃለች። የዩናይትድ ስቴትስ የመከላከያ ሚኒስቴር ከንግድ የአየር ትራንስፖርት በረራዎች በላይ ከፍ ብሎ ሲበር የተገኘውን ፊኛ ምንነት እየመረመሩ መሆኑን አስታውቀዋል። የተባለው ትልቅ ፊኛ በምድር ባሉ ሰዎችም ሆነ በንብረቶች ላይ ምንም አይነት ጉዳት የማያደርስ መሆኑንም ባለስልጣናቱ ተናግረዋል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ከአውሮፓ መሪዎች ጋር ዛሬ አርብ በአገሪቱ ዋና ከተማ ኪየቭ ተሰብስበዋል። ፕሬዝደንቱ አገራቸው የአውሮፓ ሕብረት አባል አገር የምትሆንበትን ጊዜና በሩሲያ ላይ ተጨማሪ ማዕቀቦች የሚጣሉበት ስብሰባ እንደሚሆን ተስፋ ማድረጋቸው ተመልክተዋል። ይሁን እንጂ ተንታኞች ምንም እንኳ ዩክሬን የህብረቱ አባል መሆኑን አጥብቃ የምትሻው ቢሆንም ወደዚያ የሚወስደው የተፋጠነ መንገድ ሊጨናገፍ እንደሚችል ይናገራሉ። ምንም እንኳ ህብረቱ በሩሲያው ወረራ ከጎኗ የቆመ ቢሆንም ስለ ህብረቱ አባልነት ግን እስካሁን ምንም ፍንጫ አላሳየም። ከዛሬው ስብሰባ በፊት ዜሌንስኪ ከአውሮፓ ህብረት ኮሚሽነር ኡርሱላ ቮንደርሌን ጋር ተገናኝተው መክረዋል። ኔቶ ሩሲያ ከዩናይትድ ስቴትስ ጋር የፈረመችውን ቀሪውንና የመጨረሻውን የኒውክለር ቁጥጥር ስምምነት እያከበረች አለመሆኗ ያሳሰበው መሆኑን ዛሬ አርብ በአባላቱ በኩል ባወጣው መግለጫ አስታውቀዋል። የሩሲያውን የዩክሬን ወረራ ተከትሎ ውጥረት እየተባባሰ ባለበት ሰዓት የኔቶ ኃይሎች መሪ የሆነችው ዩናይትድ ስቴትስ ሞስኮ አስርት ዓመታትን ያስቆጠረውን የኒው ስታርት ፓክት ወይም የአዲስ ጅማሮ ስምምነት አስመልክቶ የገባችውን ቃል አልጠበቀችም ስትል ከሳለች። ባለፈው ማክሰኞ ዋሽንግተን ሩሲያ በስምምነቱ መሰረት የተገባውን ቁጥጥርና በጉዳዩ ዙሪያ የሚደረገውን ንግግር መሰረዟን አውግዛለች። ይሁን እንጂ የቀዝቃዛው ጦርነት ባላንጣዋ የኒውክሌር ጦር መሳሪያዎቿን ከተደረሰበት ስምምነት ውጭ እያስፋፋች ነው ስትል አልከሰሰችም። የኔቶ አጋሮች የአዲሱ ጅማሮ ስምምነት የሩሲያና የዩናይትድ ስቴትስን የኒውክሌር ስትራቴጂ ኃይሎች በመገደብ ለዓለም አቀፉ መረጋጋት አስተዋጽኦ ማድረጉን ይስማማሉ ሲሉ 30 የሕብረቱ ጠንካራ አባላት ባወጡት የጋራ መግለጫቸው አስታውቀዋል። ስለሆነም ሩሲያ በሕግ አሳሪ የሆነውን የአዲስ ጅማሮ ስምምነትን ማክበር አለመቻለዋን በስጋት ተገንዝበናል ያለው የአባላቱ መግለጫ ሩሲያ ግዴታዎቿን በመወጣት ተቆጣጣሪዎቹ እንዲመለሱና ንግግሩም እንዲጀመር እንድትፈቅድ ጥሪያችንን እናቀርባለን ብለዋል። ሩሲያ በበኩሏ ዋሽንግተን በሁለቱ አገሮች መካከል የነበረውን የመሳሪያ ቁጥጥር ሰርዛለች ስትል ትከሳለች። ሞስኮ ባለፈው ነሐሴ መግቢያ ላይ የአዲስ ጅማሮ ስምምነትን በመጣስ ዩናይትድ ስቴትስ ተቆጣጣሪዎች የጦር ሰፈሮቿን እንዳይመረምሩ አዛለች። ለዚህም የሰጠችው ምክንያት ዋሽንግተን በተመሳሳይ ማድረግ የነበረባትን የሩሲያ ተቆጣጣሪዎችን አግዳለች በሚል ነው። ዋሽንግተን ግን የተባለውን የሞስኮን ክስ አስተባብላለች። ጀርመን በዚህ ዓመት ለዓለም ጤና ድርጅት 130 ሚሊዮን ዶላር እንደምትሰጥ የአገሪቱ ጤና ሚኒስትር ሎተር ባች ከድርጅቱ ዳይሬክተር ዶክተር ቴዎድሮስ አድሃኖም ጋር ትናንት አሙስ ከተገናኙ በኋላ ባወጡት መግለጫ አስታውቀዋል። ይሁን እንጂ እንደ አውሮፓ አቆጣጠር ከ2020 እስከ 2021 በነበረው የትራምፕ አስተዳደር የገንዘብ ድጋፏን አቋርጣ በነበረው ዋሽንግተን ምትክ በለጋሽነት አንደኝነቱን ተረክባ የነበረችው ጀርመን የቀድሞ ደረጃዋን ሳይሆን ሁለተኝነት መያዟን ተመልክቷል። የዓለም ጤና ድርጅት ከሚያስፈልገው የገንዘብ ድጋፍ የ1 ቢሊዮን ዶላር ጉድለት ወይም ክፍተት የሚታይበት ሲሆን የገንዘብ ምንጮቹን በሚመለከት ትልቅ ክለሳ የሚያስፈልገው መሆኑን በሮይተርስ ዘገባ ተጠቅሷል። ዶክተር ቴዎድሮስ ስለ ገንዘቡ ድጋፍ ጀርመንን ያመሰገኑ ሲሆን የድርጅቱ ዋና ዲሬክተር ሆነው በድጋሚ እንዲመረጡም ጀርመን የደገፈቻቸው መሆኑን ሮይተርስ ዘግበዋል። ጀርመን የአሁኑን ሳይጨምር እስከ ዛሬ ለድርጅቱ 776 ሚሊዮን ዶላር የሰጠች ሲሆን ዩናይትድ ስቴትስ 1.2 ቢሊዮን ዶላር መለገሷን ከዓለም ጤና ድርጅት የወጣው መረጃ ያሳያል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 26 2015 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም እንዲሁ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። በአንዳንድ የአማራና የኦሮሚያ ክልል አካባቢዎች የሚከሰቱ ግጭቶች ከፍተኛ መፈናቀል ማስከተላቸውን የተባበሩት መንግስታት ድርጅት አስታውቋል። የአማራ ክልል አደጋ መከላከልና የምግብ ዋስትና ኮሚሽን በበኩሉ ከአጎራባች ክልሎች እየተፈናቀሉ ወደ አማራ ክልል የሚመጡ ተፈናቃዮች ቁጥር የሰሜን ሸዋን እና የኦሮሞ ብሔረሰብ ዞንን ጨምሮ አንድ ነጥብ ሁለት ሚሊየን መድረሱን አስታውቋል። አስቴር ምስጋናው ዝርዝራላት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው መግለጫ ጥር 13 2015 ዓ.ም በአማራ ክልል ሰሜን ሸዋ ዞንና በኦሮሚያ ልዩ ዞን አዋሳኝ አካባቢዎች የተከሰተውን ግጭት ተከትሎ የነዋሪዎች ከቀያቸው መፈናቀል መባባሱን አስታውቋል። በሰሜን ሸዋ ዞን አቅራቢያ ወደሚገኙ ወረዳዎች ጥቂት መቶ ሺዎች መፈናቀላቸውንም አመልክቷል። ቁጥራቸው ቀላል የማይባሉ ቤቶችና የግል ንብረቶች ተቃጥለዋል ወድመዋልም ብሏል። አሁን ያለው መፈናቀል በሰሜን ሸዋ ዞን ያለውን ሰብአዊ ሁኔታ ይበልጥ አባብሶታል። ይህም አስቸኳይ ምላሽ ያስፈልገዋል ሲልም ኦቻ አመልክቷል። እና መንገድ በተዘጋበትና ግጭቶች በቀጠሉበት ሁኔታ ውስጥም የሰብአዊ አጋሮች ምግብና ምግብ ነክ ያልሆኑ እንደ ድንገተኛ መጠለያ ያሉ ቁሳቁሶችን በማሰባሰብ ላይ እንደሚገኙ ድርጅቱ ገልጿል። በሌላ በኩል በአማራ ሰሜን ሸዋ፣ ደቡብ ወሎ እና ምዕራብ ጎጃም ዞኖች ከኦሮሚያ የሚፈናቀሉ ተፈናቃዮች ቁጥር በከፍተኛ መጠን እየጨመረ መሆኑን ጠቅሶ ከኦሮሚያ ክልል ወደ አማራ ክልል የተፈናቀሉ እስካሁን በመቶ ሺዎች የሚቆጠሩ ሰዎች እንደሚገኙ አመልክቷል። በአማራ ክልል የተለያዩ መጠለያ ጣቢያዎች ስላሉ ተፈናቃዮችም በዝርዝር ያስቀመጠ ኦቻ አጋሮች ባለመድረሳቸው አሊያም የአቅም ውስንነት ምክንያት ተፈናቃዮች ላላቸው የጤና የምግብና የደህንነት ፍላጎት በቂ ምላሽ እያገኙ አይደለም ሲል ገልጿል። በሌላ በኩል የመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉተሬዥ ቃል አቀባይ ፍሎሪን ካሶቶ ትላንት በሰጡት መግለጫ በአንዳንድ የደቡብ አማራ አካባቢዎችና በአጎራባች የኦሮሚያ ክልል አካባቢዎች የተከሰቱ ግጭቶች በ ክልል ሰሜን ሸዋ፣ ደቡብና ምዕራብ ጎጃም ዞኖች ከፍተኛ መፈናቀል ማስከተሉን ተናግረዋል። ቃል አቀባዩ የሰብአዊ አገልግሎት ሰጪ ተቋማት እርዳታ ለሚያስፈልጋቸው ምግብ፣ መጠለያና ሌሎች ድጋፎችን በማቅረብ ላይ ናቸው ብለዋል። በሰሜን ኢትዮጵያ የሰብአዊ እርዳታ ተደራሽነት መሻሻሉን እና የእርዳታ አቅርቦቱ በአፋር በአማራ እና በትግራይ ክልሎች መስፋፋቱን አስታውቆ አንዳንድ ቦታዎች ግን አሁንም ለመድረስ አስቸጋሪ መሆናቸውን ድርጅቱ አስታውቋል። ቃል አቀባዩ በኅዳር ወር አጋማሽ ላይ የጦርነት ማቆም ስምምነት ከተደረሰበት ጊዜ ጀምሮ ከ127 ሺህ ቶን በላይ እህል ወደ ትግራይ መግባቱን እና ከ38 ሚሊዮን በላይ ለሚሆን ሕዝብ መድረሱን አመልክተዋል። በተጨማሪ ሰፊውን የአፍሪካ ቀንድ ያጠቃው በታሪክ ያልታየ ድርቅ በደቡብና ምስራቅ የኢትዮጵያ አካባቢዎችም መቀጠሉን ድርጅቱ አመልክቷል። አጋር ድርጅቶች በእነዚህ አካባቢዎች እርዳታ ለሚፈልጉ 17 ሚሊዮን ሰዎች የምግብ፣ የውሃ፣ የጤናና የግብርና ድጋፎችን ለማቅረብ እቅድ እንዳላቸውም ገልጸዋል። በኦሮሚያና በሶማሌ ክልሎች አንዳንድ አካባቢዎች በተከሰተው የኮሌራ በሽታ እስካሁን ከአንድ ሺህ ሰዎች በላይ መያዛቸውን መመዝገቡን የጠቀሱት ቃል አቀባዩ ወደ አንድ ሚሊዮን የሚጠጉ ሰዎች ለበሽታው ተጋላጭ መሆናቸውን አብራርተዋል። በሽታውን ለመግታትም በአፍ የሚሰጥ የኮሌራ ክትባት ዘመቻ መጀመሩንና እስካሁን ለማዳረስ ከታሰቡት ሰዎች ውስጥ ሰላሳ ሶስት ከመቶውን መድረስ መቻሉን ገልጸዋል። ባለፈው ዓመት በኢትዮጵያ ለሚደረግ የሰብአዊ እርዳታ ከተጠየቀው 3.3 ቢሊየን የአሜሪካ ዶላር ከግማሽ ያነሰ መገኘቱን ያመለከቱት ኒኞ ካለው ፍላጎት አንጻር ተጨማሪ የገንዘብ ድጋፍ ወሳኝ ነው ብለዋል። በተያያዘም በአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በር ላይ ካገኘናቸውና ከኦሮሚያ ክልል ተፈናቅለውና በእግራቸው ተጉዘው ትናንት ባህር ዳር ከተማ እንደገቡ ከነገሩን ተፈናቃዮች መካከል አቶ ደሴ ጌትነት ከምስራቅ ወለጋ ዞን ሀሙሩ ወረዳ አጋምሳ ቀበሌ ተፈናቅለው የመጡት አንዱ ናቸው። አባይን ቆርጠን በውሃ ነው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የሕዝብ ግንኙነት ኃላፊ አቶ እያሱ መስፍን ከአጎራባች ክልሎች እየተፈናቀሉ ወደ አማራ ክልል የሚመጡ ተፈናቃዮች ቁጥር አንድ ነጥብ ሁለት ሚሊዮን መድረሱን ገልጸዋል። ይህም ቁጥር ሰሞኑን ከሰሜን ሸዋ ዞን እና ከኦሮሚያ ልዩ ዞን የተፈናቀሉትንም ይጨምራል ብለዋል። አቶ እያሱ በተለይ ከኦሮሚያ ክልል ባለፉት አንድ ሳምንት ውስጥ በአማካይ በቀን ሁለት መቶ ሀምሳ ተፈናቃዮች ወደ ርዕሰ መዲናዋ ባህርዳር ከተማ ይገባሉ ብለዋል። ከአንድ ሳምንት በፊት ጀምሮ እንግዲህ በቀን ሁለት መቶ ሀምሳ እና ከዚያ በላይ የሆነ ቁጥር በየቀኑ ወደ አማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን እየመጣ ይህንን ወደ ጊዜያዊ መጠለያ በማጓጓዝ ላይ ነው የምንገኘው። በአማካኝ ከሁለት መቶ ሃምሳ በላይ በቀን መጣልን እንጂ በአንድ ቀን ለምሳሌ ስምንት መቶ በላይ ተፈናቃይ የመጣበትን ጊዜ አለ። ዘጠና ስምንት ፐርሰንቱ የሚሆነው በዘመድ ዘመዱ ነው ያለ አብዛኛዎቹ ተፈናቃዮች ከማህበረሰቡ ጋር ተቀላቅለው እየኖሩ መሆኑን የገለጹት አቶ እያሱ ወደ ጃራ ጊዜያዊ መጠለያ ጣቢያ የገቡት ከአራት ሺህ በላይ መድረሱን ገልጸዋል። ሁሉም ተፈናቃዮች በቂ የሰብአዊ ድጋፍ እየተደረገላቸው እንዳልሆነ አቶ እያሱ አክለው ገልጸዋል። በአሁኑ ሰዓት የምግብ ክፍተታችንም በተጠየቀው ልክ እየመጣ ነው ብለን ለመናገር ባንደፍርም፣ አብዛኛውን የአንበሳውን ድርሻ እየቻለ ያለ መንግስት ነው። ሌሎች አጋር ድርጅቶችም ማለትም እንደ ቀይ መስቀል የመሳሰሉት ድጋፍ ያደርጉልናል። ነገር ግን የኤንጂኦዎች ድጋፍ ያን ያህል አበረታች ነው ብሎ መናገር አይቻልም። ምክንያቱም በርካታ ድጋፎችን ማቅረብ የሚችሉ አቅሙ እያላቸው ነገር ግን በክልሉ ውስጥ ያላቸው ተሳትፎ አናሳ በመሆኑ ምክንያት በርካታ ድጋፎችን አገኘን ብሎ ለመናገር አያስደፍርም። በአማራ ክልል በግጭት ምክንያት ተፈናቅለው ከማህበረሰቡ ጋር ተቀላቅለው የሚኖሩና በመጠለያ ጣቢያ ውስጥ ላሉ ስድስት ነጥብ ሰባት ሚሊዮን ተፈናቃዮች አስቸኳይ የምግብ እርዳታ ድጋፍ እንደሚያስፈልጋቸው ለፌዴራል መንግስቱ ጥያቄ ማቅረባቸውን የገለጹት አቶ እያሱ መንግስት ድጋፍ ለማድረግ የፈቀደው ግን ለ ለሶስት ነጥብ አምስት ሚሊዮን ዜጎች ብቻ ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ባህርዳር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በሰሜን ኢትዮጵያው ጦርነት 32 ቢሊየን ብር የሚገመት የውሃ መሰረተ ልማት መውደሙን የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ገለጹ። ከትግራይና ከአማራ ክልሎች ያነጋገርናቸው ነዋሪዎችም የውሃ ተቋማቱ በጦርነቱ በመውደማቸው ችግር ላይ ነን ብለዋል። ዶክተር ሀብታሙ በበኩላቸው እነዚህን ተቋማት ለመጠገን የአጭርና የረጅም ጊዜ ቁርት ተይዞ እየተሰራ እንደሆነ ለአሜሪካ ድምጽ አስረድተዋል። አስተዳደራዊ መዋቅር ባለባቸው የአፋርና የአማራ ክልሎች ከውሃ ቢሮዎች ጋር እየተሰራ እንደሆነ የተናገሩት ዶክተር ሀብታሙ በትግራይ ክልል ግን መዋቅሩ ስለሌለ ሚኒስቴር መስሪያ ቤቱ ከማዕከል ባለሙያዎችን እየላከ የጥገና ስራዎችን እያከናወነ እንደሆነ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝራለሁ። በአማራ ክልል የጠለምት ነዋሪ የሆኑት አቶ ምህረቴ ቀለቤ በሰሜን ኢትዮጵያው ጦርነት የውሃ ተቋማቱ በመውደማቸው ለችግር እንደተጋለጡ ጠቅሰው የአካባቢው ህዝብ ውሃ ለመቅዳት ረዥም መንገድ እንደሚጓዝ ይናገራሉ ከፍተኛ ችግር ነው የደረሰ ለሁለት ዓመት ያህል ነው መከራው የወረደ ውሃ የሚጠቀመው ህዝብ ላይ የምንጠቀመው ውሃ የሶስት ሰዓት እና የሁለት ሰዓት መንገድ እየሄደ ነው እየተሰደደ ውሃ በሀገሩ ጠፍቶ አንልም ግን ከተሳሽ ውሃ ተሰዶ ሄዶ ርቀት ካለው ከአልጸደዋ ነው የሚጠቀም ህዝቡ አጠቃላይ። በትግራይ ክልል የሽረ ከተማ ነዋሪ የሆኑት አቶ ዳንኤል ኢትባረክ ደግሞ የከተማዋ የውሃ መሰረተ ልማት በመጎዳቱ ነዋሪው መቸገሩን ነው የሚናገሩት። ያው የሽረ ከተማ የውሃ ቀወር በቃ በዚህ ጦርነት እንደተጀመረ በዚህ ሁለት አመት ምንም ውሃ የሚባል የለም። ህብረተሰቡ የውሃ ምን ተገልጋይ አይደለም። የተቆፈረ ውሃ የጉድጓድ ውሃ አለ እና እሱ በጋሬ ምናምን ይመጣል። በቃ በጋሬ ለአንድ በርሚል በሰባ ብር ሰማንያ ብር ይሸጣል። እንደዛ እየገዛን ነው የሚኖረው። ከውሃ እጦት በላይም ይሄ ውሃ ለመግዛትም በዚህ ብር የለም። ደግሞ ይሄ ውሃው የምትገዛው አሁን በጣም ውድ ነው። ስለዚህ ህብረተሰቡ በውሃ እጦት በጣም ተቸግሮ ነው ያለ። የሰሜን ኢትዮጵያው ጦርነት በውሃ መሰረተ ልማት ላይ ከፍተኛ ጉዳት ማድረሱን የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ለአሜሪካ ድምፅ ገልጿል። በትግራይ በብዙ የአማራ ዞኖች በጣም በብዙ የአፋር ዞኖች ከፍተኛ የምሳልማት የውሃ ምሳልማት መወደሚባቸው ናቸው። የወደሙትን መጠናቸውን በግምት አሉ ጠቅላላ ስንደምራቸው እስካሁን ባሉ ወደ ሶስት ሁለት ቢሊዮን ብር አካባቢ የሚገመት ወድሟል። ይሄ እንግዲህ ከስር ከስር የስሩ ያሉ አሉ የሱን ሰዓት ጠቃልል የምንደምራቸው ናቸው ማለት ነው። ለእኛ ግን ትልቁ ነገር የመጠኑ ሳይሆን ቡድን መጠረስባቸው ከተሞች አንድ ሁለት ሶስት በሌላ ናቸው። በሽረ ከተማ የውሃ ልማት ጽህፈት ቤት ባለሙያ የማነ አብርሃን ላይ በውሃ መሰረተ ልማቱ ላይ የደረሰውን ጉዳት ይናገራል። ማይድም የሚባል ግድብ አለ። በጣም ትልቅ ነው። ያው ሰማንያ ፐርሰንት ሽፋን የሚሰጥ ማነው ለከተማ ያኛው ግድብ። ልክ ወደ ከፓምፑ እስከ ቦርዱ ያለው ገመድ እሱ እንዳለ ተቆርጦ ነው የወሰዱት። ያው ቆርጦ እንዳለ እሱች ቦርዶች አሉ። ፓምፑ ከኮሜት የሚሆኑ ሱቾች ማለት ሱች ቦርድ፣ እነሱም እንዳለ ተሰርቆ ነው ትን የሆኑ በሌሎቹ ወደ ቡድ ያሉ ደግሞ አብዛኛው የትራንስፎርመር ነው። ትራንስፎርመር እንዳለ ጨራስ ተሰውር እንዳለው ስባርም የለም፣ ያው ነቆ ነው የወሰዱት ማለት ነው። ዶክተር ሀብታሙ የሰላም ስምምነቱን ተከትሎ መስሪያ ቤታቸው በትግራይ አንዳንድ አካባቢዎች የመሰረተ ልማት ጥገና መጀመሩን ተናግሯል። ወደ ሽሬ ወደ ስለቅለቅላቃ ከዛ ወደ አክሱም ወደ አድዋ ከፍተኛ የኤክስፐርቶች ስምሬት አድርገን የመጀመሪያው ስራ ችግር ምን ነበር የት ጋር ብናደርግ በተለይ ብዙ ተፈናቃዮች ባሉባቸው ወገኖቻችን ጋር መለስ ይቻላል ደግሞ ውድመቱ በጥሩ አስስ የማድረግ ስራ መጀመሪያ ተሰራው እዚ አካባቢ ነው ማለት ነው እዛ ተሰርቶ መቱ ለመናገር ውጤታማ ስራ ሰርተናል መልሶ ሪሀብ አድርገን ብዙ ሰዎች ተጠቃሚ ሆኗል አድዋም አክሱም ያገኘበት ማለት ነው በዚህ በአለማጣ መስመር በደቡብ ትግራይ በኩል የተሰሩ ስራዎች ተለይቷል በዛ ደረጃ ላይ ለምሳሌ ቅድም እንዳልኩ በእርግጥ የነሱ በበቂ ደረጃም ባይኖራቸው ጨርጨር የምትባል ከተማ የራያ አካባቢ ያለው ላይ ብዙ ሰው ያለበት ችግሩን ለመፍታት ለመጀመሪያ ጊዜ በሶላር በታገዜ ፓምፕ እሱ ለማድረግ ከ15 ሺህ ማንስ ማህበረሰብ ተጠቃሚ የሚያደርግ ስራዎች ተሰርተዋል ማለት ነው። አማራና አፋር መዋቅሩ በቦታው ስላለ ብዙ ነገር ደሱ ናቸው የሚሰሩት። እኛ እሱን ማገዝና ሪሶርስ መጉዳት ላይ በአካፕ ማድረግ ነው። የትግራይን ሲስቴሙ መሬት እስከሚነቅስ ድረስ እኛ ልጆች ከዚህ የተወርወሩ ሄዶ አትላይቶ ሊሰሩ ይሰሩ ዜጎቻችንን መድረስ ላይ እንገኛለን። የሽረ ከተማ የውሃ ልማት ባለሙያው የማነ ብርሃን ላይ በዚህ እንቅስቃሴ አንዳንድ የውሃ ጉድጓዶች መስራት መጀመራቸውን ገልጿል። ከውሃ ሚኒስቴር ከአዲስ አበባ የመጣ ነበር። ያው እነሱም ቶሎ ቶሎ ብለው ለማይድሙ ለመስራት ሞክረዋል። የተወሰነ ፐርሰንት ለመስጠት ያህል ማለት ነው። አራት ፓምፕ አሉ እዛ ማይድሙ ላይ ከግቢና ትሪትመንቱ ላይ ቶታል ስምንት ፓምፕ ላይ ማለት ነው። ከአራቱ ሳምፑ አንድ ሳምፕ የሚቻል አድርገዋል። ያው ከህዳር ወር ጀምሮ የተወሰነ ፐርሰንት ነው ማህበረሰቡ ያው ውሃ እንዲያገኝ አድርገዋል። ማነው የተወሰነ እንዲሆኑ ያው የተወሰነ ቀበሌ ነው። ከዛ ጀምሮ ያው ከህዳር ወር ጀምሮ የተወሰነ ሙከራዎች ነበሩ፣ ምንም በሙሉ አይደለም። እስካሁን ስድስቱ ጎዳጉድ አይሰሩም። ያው አንድ ማይድ ብቻ ነው እስካሁን እንደሰራለ። በአማራ ክልል የጠለምት ነዋሪ አቶ ምህረቴ ቀለቤ ግን አሁንም ድረስ ሰሚ አጥተናል ይላሉ። ብንጠይቅም ብንልም አሁንም እንኳ ተሽሎ ተብሎ መንግስት ምንም ያገኘነው አገልግሎት የለም። የውሃ ዘር የለም። ህዝቡ ሲሰደድ ብንጠይቅም፣ ክልሉም፣ ዞኑ ምንም ሚሰጠና አገልግሎት የለም። ሚኒስትሩ ዶክተር ሀብታሙ በበኩላቸው ግጭትና ጦርነት በነበረባቸው አካባቢዎች የተጎዱትን የውሃ መሰረተ ልማቶች ለመጠገን እቅድ አውጥተን እየሰራን ነው ሲሉ ገልጿል። በጣም በብዙ የአማራም፣ የትግራይም፣ የአፋርም የተለይቶ የወደሙ የጉድጓድ ውሃ መጠን የምንጭ መጠን የፓምፕ፣ የሲስተም፣ የኤሌክትሪክ ሲስተም የምንላቸው ሁሉ ኢንቨንተሪ አድርጌናቸው እነዚህን ካስኬድ አድርገን አንድ፣ ሁለት፣ ሶስት ብለን በጣም በአጭር ጊዜ፣ በመካከለኛ ጊዜ ነበረሽን ጊዜ የሚሰሩት ተለይቶ አሉ ማለት ነው። በሀገር ደረጃ አንድ ትልቅ ኮሚቴ አቋቁሞ ነው ያለው የተሰራ ያለ እኛም እንደ ሚኒስትር የራሳችን አለን። ይህ ኮሚቴ የተመጋገመ እየተጋገዘ የትግራይንም የአማራንም የአፋርንም የኦሮሚያንም በደቡብ ኦሮሚያና በምዕራብ ኦሮሚያ ያጋጠመን ግጭቶች ባሉባቸው ቦታ በሙሉ ያሉባቸው ቦታ የወደሙ ተቋማት የሚሰሩባቸው ይሆናል። ሚኒስቴር መስሪያ ቤቱ በሰራው ስራ በአስር ዓመት ውስጥ በሀገር አቀፍ ደረጃ ዝቅተኛ የነፍስ ወከፍ የውሃ ፍጆታ በቀን ከ15 ሊትር ወደ 25 ሊትር ማደጉን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በተከታይ ዘገባ ደግሞ ወደ ኦሮሚያ ክልል ነው የምናልፈው። በኦሮሚያ ክልል አስር በሚሆኑ ዞኖች ውስጥ በተከሰተው ድርቅ ከሶስት ሚሊዮን በላይ ዜጎች የምግብ እርዳታ ይሻሉ ሲል የኦሮሚያ ቡሳ ጎኖፋ አስታወቀ። በቦረና ዞን ብቻ አስቸኳይ እርዳታ የሚሹ ዜጎች ከ ስምንት መቶ ሺህ በላይ እንደሆኑም ተገልጿል። ድርቅ በተከሰተበት አካባቢ የሚኖሩ ነዋሪዎች እንደተናገሩት የምግብ እርዳታው አናሳ መሆኑንና ለሰውም ሆነ ለከብቶች የሚሆኑ ውሃ ባለመኖሩ ሳቢያ ችግር እየገጠማቸው መሆኑን ተናግረዋል። ፀሐይ ዳምጠናት የተከታተለችው በኦሮሚያ ክልል አስር ዞኖች ውስጥ በተከሰተው ድርቅ ምክንያት ከሶስት ሚሊዮን በላይ ዜጎች እርዳታ ይሻሉ ስል የክልሉ ቡሰ ጎንፋ አስታውቋል። ላለፉት ጥቂት ዓመታት በተገቢ ሁኔታ ዝናብ ወቅቱን ጠብቆ ባለመዝነቡ በርካታ ጉዳት መድረሱንና ዜጎች ለረሃብ መዳረጋቸውን እንዲሁም በሺዎች የሚቆጠሩ ከብቶች መሞታቸው ተገልጸዋል። የኦሮሚያ ቡሰ ጎንፋ ምክትል ኃላፊና የአደጋ ስጋት መቀነስ ዳይሬክተር የሆኑት አቶ ቤኛ ዱሬሳ በክልሉ ደቡብ ምስራቅ ዞኖች ውስጥ በድርቅ ምክንያት ህብረተሰቡ ለችግር ተጋልጧል ሲሉ ገልጸዋል። ሆንጌቲኒ ከሚለም የከወሊገላት ቦረነ ደበለቴ ጉጂ ጉጂ ሊጣ በአጠቃላይ በድርቅ የተጎዱት ቦረና ዞንን ጨምሮ ጉጂ፣ ምዕራብ ጉጂ፣ ምስራቅና ምዕራብ አረርጌ እንዲሁም ባሌ ዞንና ምስራቅ ባሌ ባርሲ ዞን ቆላማው አካባቢ ጨምሮ ምዕራብ አርሲ ናቸው። ወደ አስር የሚሆኑ ዞኖች በድርቅ ተጎድተዋል። በእነዚህ ዞኖች ውስጥ የሚገኙ ሶስት ነጥብ ሁለት ሚሊዮን ህዝቦች በድርቁ ምክንያት የምግብ እጥረት ገጥሟቸዋል። ይህንን ደግሞ ባደረግነው ጥናት አረጋግጠናል። በተለይ በቦረና ዞን ለአራት ወቅቶች ዝናብ ባለመዝነቡ ድርቁ ከበድ ብለዋል ያሉት አቶ ቤኛ አሁን ከስምንት መቶ ሺህ በላይ ዜጎች አስቸኳይ የምግብና የውሃ እርዳታ ይሻሉ ሲሉ ገልጸዋል። ቦረና ኬሰት እንግና ሚዳኒ ካብ ሙደቴ ቆረኖ ኬኛን አደበ ናኖ ኩመሪ በጃታቲ አመስ ደበለታን ገራ ኩመሪ በለማ ብጃታሚ ተዲ ከንተው አሁን በቦረና ዞን ውስጥ በእኛ ጥናት የተለዩት ወደ 600 ሺህ የሚሆኑ ዜጎች የምግብ እርዳታ ያስፈልጋቸዋል። በዚህ ሳምንት ደግሞ የቦረና ዞን ተጨማሪ ከ200 ሺህ በላይ ሰዎች አስቸኳይ የምግብ እርዳታ ይሻሉ ሲል አሳውቋል። እና በአጠቃላይ በቦረና ዞን ከ800 ሺህ በላይ ዜጎች በአስቸኳይ ድጋፍ ይፈልጋሉ። እናም በተቻለ መጠን ድጋፍ እየተደረገ ነው። በዞኑ የቦረና ዞን ድሬ ወረዳ ነዋሪ መሆናቸውን ለአሜሪካ ድምጽ የገለጹት አቶ አብዱ ቡሌ ለህዝቡ ተደረገ ያለው እርዳታ ከተከሰተው ችግር ጋር አይመጣጠንም ሲሉ አስረድተዋል። አሊ ቦረሌ ዝረክመሊያማ ወገሸዲ ፏዙ ሮም ናሚ ጃሮቲ አዶሊን ዱጉባ ጅረን ከርጋርቲ ሞቱማ አዱ ጋሃን ቦረና ውስጥ ያለው ሁኔታ እጅግ አስከፊ ነው። ለአምስት ዓመት ዝናብ አልዘነበም። እናቶችና አባቶች በዕድሜ የገፉ ሰዎች ችግሩን መቋቋም አልቻሉም። መንግሥት እያቀረበ ያለው እርዳታ በቂ አይደለም። የሚመጣው እርዳታ ራሱ ሁሉንም አካባቢ አላዳረሰም። ለምሳሌ እኔ ያለሁበት ወረዳ ድሬ በምትባል ወረዳ ውስጥ አልተዳረሰም። የሚሰጠው በሰው 15 ኪሎግራም ነው። ውሃም የለም። ሴቶችና ወጣቶች አስራ ሰባት ኪሎ ሜትር እየተጓዙ ነው ውሃን ለመፈለግ መንገድ ላይ ራሳቸውን የሚሰጡት ብዙ ናቸው። እናም በጣም አስቸጋሪ ሁኔታ ነው ያለው። አሁንም መረባረብ ያስፈልጋል። የእርዳታ ማነስ እና በአግባቡ አለመድረስ ጋር በተያያዘ ከነዋሪዎች ለተነሳው ቅሬታ አቶ ቤኛ ተከታዩ መልሰዋል። ዶሁን ዴማ ጅራ አማዶዶቲ ሀርጫቲ ናጅራቱ መ ሀራርጊ ባ ሀራርጊ ሊጣስ ዴማ ጅራ ባሌስ ባሌ ባስ ዶሁን ዳዩ ሂንጅራ ሁሉም ቦታ እየደረሰ ነው። ግን አንዳንድ ቦታዎች ላይ በተባለው ሁኔታ አለመድረስ ይታያል እንጂ ምስራቅና ምዕራብ ሐረርጌም እየደረሰ ነው። እንዲሁም ሁለቱ የባሌ ዞኖች ምስራቅ ባሌ እና ባሌ በሁሉም ዞኖች እርዳታው እየደረሰ ነው። ነገር ግን ጉጂ ዞን ውስጥ አልፎ አልፎ እርዳታ ይቆራረጣል፣ በጸጥታው ችግር እንጂ አቅም በፈቀደ እያደረስን ነው። የውሃ አቅርቦትም አለ እንዲሁም የከብቶች ግጦሽ ግን ሙሉ በሙሉ በቂ ነው ማለት አይቻልም። ለውሃ አቅርቦት የክልሉ ውሃና ኤነርጂ ወደ 126 የውሃ ቦቴዎች አቅርበዋል። አሁን 113 የሚሆኑ የውሃ ቦቴዎች ወደ ስራ ገብተዋል። ከነዚህ ውስጥ 21 የሚሆኑት በቦረና ዞን ውስጥ አገልግሎት እየሰጡ ይገኛሉ። በክልሉ በድርቅ ምክንያት ከሐምሌ ወር 2014 ዓ ም ጀምሮ በቦረና ዞን ከ100 ሺህ በላይ ከብቶች መሞታቸውን ኃላፊው አክሎ ገልጸዋል። አሁንም ቢሆን በቂ የከብቶች መኖና ውሃ እንዲሁም ለሰዎች ምግብና ውሃ ካልተገኘ ችግሩ ልባባስ እንደሚችልም ተገልጿል። በደቡብ ምስራቅ ውስጥ የሚገኙ ዞኖች በተለያዩ ጊዜያት በድርቅ የተጎዱ መሆናቸውን የገለጹት አቶ ቤኛ ላለፉት ጥቂት ዓመታት ዝናብ ወቅቱን ጠብቆ ባለመዝነቡ ችግሩን የከፋ አድርጓል ሲሉ ተናግረዋል። ኩን በሌላ በኩል ዩኤን ኦቻ ባወጣው መግለጫ ላለፉት ዓመታት በድርቅና በግጭት ሳቢያ በክልሉ ያለው የተመጣጠነ ምግብ እጥረት እየጨመረ ነው በአርሲ ባሌ ቦረና ና ምስራቅ ባሌ ጉጂ እንዲሁም ምዕራብ ጉጂ ዞኖች ከፍተኛ የሆነ የተመጣጠነ ምግብ እጦት መጠን ካለፈው አመት ጥቅምት ወር ጋር ስነጻጸር ከአርባ በመቶ በላይ ጨምሯል በቂ ባይሆንም የምግብና የተመጣጠነ ምግብ ድጋፍ ቀጣይ ነው ስል አክሏል መግለጫው ለአሜሪካ ድምፅ ፀሀይ ዳምጠው ከአዲስ አበባ ከዚሁ ከትንታኔው መጽሔት ሳንወጣ የኢትዮጵያ መንግስትና የህወሓት ታዋጊዎች ናይሮቢ ላይ የተፈራረሙት የሰላም ስምምነት ኮሚቴ አባላት ከጠቅላይ ሚኒስትር አብይ አህመድ ጋር በአካል መገናኘታቸውን ብሔራዊ ቴሌቪዥን ጣቢያው ዘግቧል። ጠቅላይ ሚኒስትሩ የገበታ ለሀገር ፕሮጀክት አካል በሆነው ሀላላ ኬላ ውስጥ ከስምምነቱ ተግባራ አስተባባሪ ኮሚቴ ጋር ምክክር ማድረጋቸውን ጣቢያው ጨምሮ ዘግቧል። እያዳመጣችሁት ያላችሁት በ22፣ 25ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከማለፋችን በፊት አንድ ማስታወቂያ አለን። በለውጥ ጊዜ አለም መረጋጋት ሲያጣ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 ተመልሰናል። ዝግጅታችን ይቀጥላል። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ከፍተኛ መፈናቀል ያስከተለው በአንዳንድ የአማራና የኦሮሚያ ክልል አካባቢዎች የተከሰተውን ግጭት ሁኔታ የሚቃኝ ይሆናል። በአማራ ክልል የሰሜን ሸዋና ኦሮሞ ብሔረሰብ ዞኖችን በሚያጎራብቱ አካባቢዎች የተቀሰቀሰው ግጭት እየተረጋጋ ነው ተብሏል። ለአንድ ሳምንት ገደማ የዘለቀውና ለሰዎች ሞት፣ አካል ጉዳት፣ መፈናቀልና ንብረት ውድመት ምክንያት ሆኗል የተባለው ግጭት እየተረጋጋ መምጣቱን የኦሮሞ ብሔረሰብና የሰሜን ሸዋ ዞኖች አስታውቀዋል። በአካባቢዎቹ በተደጋጋሚ የሚቀሰቀሱት ግጭቶች ዘላቂ መፍትሔ እንዲያገኙና በግጭቱ ጉዳት የደረሰባቸውን ዜጎች በማቋቋም ሁሉም በበኩሉን እንዲያደርግ ጥሪ ቀርቧል። መስፍን አራጌ ተጨማሪ አለው። በዋግምራ ብሔረሰብ አስተዳደር ዞን የአበርገሌ ወረዳ ዋና አስተዳዳሪ አለሙ ክፍሌ በህወሀትና እና በኢትዮጵያ መንግስት መካከል የሰላም ስምምነት ቢፈረምም የብሔረሰብ አስተዳደር ዞን ወረዳዎች የሆኑት አበርገሌና ጻግብዥ ወረዳዎች አሁንም በህወሀት ኃይሎች ቁጥጥር ስር ናቸው ብለዋል። አካባቢዎቹ ነጻ ለመሆናቸውን ተከትሎ እዚያ የሚኖሩ ሰዎችን በእርዳታ ተደራሽ ለማድረግ አለመቻሉን አብራርተዋል። የጻግብጅና የአበርገሌ ህዝብ እስካሁን ለሁለት ዓመታት ያክል በረሀብ የተቸገረ ህዝብ ነው ያለው እዛ የመድኃኒት እጦት አለ። ሞት አለ። ብዙ ችግሮች ነው ያሉት። እዛ ያለው ህዝብ ምንም አይነት ጠቀሜታ ያለውም በአብርገሌ ህዝብ እንኳ ብሄድ ከሰማንያ ሁለት ሺህ በላይ ህዝብ አለኝ። ከሰማንያ ሁለት ሺህ ህዝብ በላይ ውስጥ የተወሰነው ከሰላሳ አምስት ሺህ አካባቢ ያለው ነው እዚህ በሶስት አይዲፒ ሴንተሮች ላይ ሰቆጣ ያለው ማለት ነው። ከዛ በተረፈ ታች ያለው ህዝብ እስካሁን ምንም አይነት እርዳታ አግኝቶ አያውቅም። ምንም አይነት የመድኃኒት አገልግሎት አግኝቶ አያውቅም። ምንም አይነት ጥቅማጥቅም የሚባል የመንግስት የሚባል ነገር አግኝቶ አያውቅም። ይህን በዚህ በዚህም በዛም ተከቦ የሚኖር ህዝብ ነው። በዚህም እርዳታ አይሄድም፣ በዛም በትግራይም በኩል እርዳታ አይገባም። በመካከል ላይ ተከቦ በተጽኖ የሚኖር ህዝብ ነው እና ህዝቡ በጣም ተቸግሮ የሚኖር ህዝብ ነው። በመድኃኒት እጥሮት የሞተ ማአት ህዝብ ነው ያለው እዛ ውስጥ። የትምህርት ጥያቄ፣ ሌሎች ጥያቄዎች እንቆቁልሽ ናቸው ለኛ ገና ልንጠይቃቸው የማንችላቸው ማለት ነው አካባቢው በህወት ቁጥጥር ስር ከዋለ እዚህ አካባቢ እርዳታ ለመድረሱ በመድኃኒትና በመሰል አቅርቦት እጥረት ሰዎች እየሞቱ መሆናቸውን በምን አረጋገጣቸው? ከሰቆጣ አብርገሌ እናቶች፣ አባቶች እርዳታ ለመቀበል ይመጡ እና ተለብሰው ይሄዳሉ። ከዛ እንደገና አንዳንድ ችግር ሲያጋጥማቸው ወደዚህ ይመጡ አሉ። መረጃ በብዙ ሰው ማግኘት እንችላለን። እዛም መረጃ የሚሰጡ ሰዎች አሉ፣ እዚህም መረጃዎች ሄደው ያመጡልን አሉ። የሰላም ስምምነቱን ተከትሎ በትግራይ አካባቢዎች አንጻራዊ ሰላም መስፈኑንና እርዳታ ለማቅረብ ስለመቻሉ ከመገ ኛ ብዙሀን እየሰሙ መሆናቸውን ያመለክቱት ዋና አስተዳዳሪው። የአበርገሌና ጻግብዥ ወረዳ ህዝብ ግን የዚህ እድል ተጠቃሚ አልሆነም ሲሉ ይወቅሳሉ። ምንድን እንደሆነም እኛ ማቃቅቶና በዚያ በኩል ያለው ማለት ነው። የእኛ መከላከያን በተመለከተ በዚህ ወደ አብርገሌ ሊገባ አልቻለም ችልም። ምክንያቱ የበላይ አካል ነው ሊያቀሙ የሚችለው ከሰላሳ ሺህ የሚልቅ ህዝብ ከአበርገሌ ተፈናቅሎ በሰቆጣና ዙሪያው ከሰፈረ ሶስተኛ አመቱ እየተጠጋ መሆኑን የሚያስረዱት አቶ አለሙ ተፈናቅሎ በመጠለያ ውስጥ ያለው ከቤተ ዘመድ የተጠጋ እና በኪራይ የሚኖረው ህዝብ እርዳታ ሳያገኝ እስከ አምስት ወር የሚቆይበት አጋጣሚ አለ ብለዋል። በዚህ ሁለት ሶስት ቀን የኤመርጀንስና የሴፍቲኔት የሚባል እርዳታ መጥቶልናል። ይህንን ኤፒችን ነው የሚያቀርብልን ድጋፍ ለሰጡልንም ዝገሊስጥልን እንላለን። ከዛ በፊት የነበረው ለአምስት ወር ያክል ምንም አይነት ነገር አልነበረም። ሰው አስራ አምስት ኪሎ ነው የሚያገኘው ለወር፣ አስራ አምስት ኪሎ ለበርበሬ ለዘይት ነው ለምንድን ነው የምትሆነው የሚለው ታሳቢ ተደርጎ መንግስት የተለየ ድጋፍ እንዲያደርግ በዚህ አጋጣሚ ጥሬና ቀርባለሁ። ተጠናቅለው የወጡ ወጣቶችም ለጎጂ ስሶች የዕለት ፍላጎታቸውን ለማሟላት ላልተገባ ድርጊቶች እየተጋለጡ መምጣታቸውን አስታውቀዋል። ሰብአዊ እርዳታ ወደ ትግራይ አካባቢ እየተዳረሰ ቢሆንም አበርገሌና ጻግብዥ ወረዳዎች አለመድረሱ በህዝቡ ዘንድ የፍትዊነት ጥያቄ እንዲነሳ አድርጓል ይላሉ ዋና አስተዳዳሪው። ሐምሌ 6 ዓ ምት ከሚኖሩበት አበርገሌ ወረዳ ተፈናቅለው ወደ ሰቆጣ መምጣታቸውን የሚናገሩት ኪሮስ ዘማርያም የተባሉ የመንግስት ሰራተኛ ከኑሮ ውድነቱ ጋር ተያይዞ ከቤት ሰራዊትና ንብረት ተፈናቅሎ መቆየት ህይወታቸውን እንዳከበደባቸው ይናገራሉ። አራት ቤተሰብ የማስተዳደር ኃላፊነት አለብኝ የሚሉት አስተያየት ሰጪ አክለውም ዞኑ የሚያስተዳድረው የሰው ኃይል ከአቅም በላይ ነው። አንደኛ የላይ ሁለተኛ የምግብ ስጆታዎች ሲቸግረው ወደ ስርቆትም የሚገባ ወጣት አለ። በሽታ ላይም ወድቆ ማሳከሚያ ያጣ ስናይ በጣም እንቸገራለን። በተመሳሳይ ደግሞ የስለ ልቦና ችግርም ያው አጋጥሞናል። ያ የስለ ልቦና ችግር ያጋጠመን ያው ብሮ ሌላው ቦታ ነፃ ሆኖ መቀሌም እንዲሁ ትግራይ ክልል መንግስትም ሲቆጣጠረው ድርድር ላይ የምንትን ሲል የእኛ ህዝብ ግን ከዚሁ ተሰቃይቶ እኛ ህዝቡን በማያታችን እየተቸገር ነው። የእኛ ችግር አልበቃ ቢል የህዝቡ ችግር መፍትሄ አተን ያው እንዲሁ እንኖራለን። ያው በዚህ በዳታ ምክንያትም የሚገቡ ነገሮች በሙሉም አሁን ነጻ ከሆነና ድርድር ከተደረገ በኋላ በዚኛው መስመር እየመጣ አይደለም። ዘጠኝ ቤተሰብ የማስተዳደር ኃላፊነት እንደወደቀባቸው የሚናገሩትና ከበርገሌ ወረዳ ኒውራቅ ከተማ የመጡት አስማሩ ካሴ በአንድ ድንኩ ድንኳን ውስጥ በተከፋፈለ ክፍል እስከ ስድስት ሰው ተጨናንቆ እንደሚኖር ጠቅሰው ይህም ለተላላፊ በሽታ እየዳረጋቸው እንደሆነ ተናግረዋል። ከዚህ በተጨማሪ በቂ እርዳታ እንደማይደርሳቸውም ገልጸዋል። በጦርነት በየውሀት ነው የመጣ ነው በጦርነት ምኛት ነው የመጣ ነ ከኛ ከሀገራችን የወጣና ሁለት አመት ይኗል። በጣም ተቸግረን ነው ያለን። አሁን በሁለቱ ወረዳዎች ስለአጋጠመው የእርዳታ ተደራሽነት ችግር ከባለድርሻ አካላት ጋር ተደጋጋሚ ውይይቶች ስለመደረጋቸው የአሜሪካ ድምጽ ከዚህ ቀደም ዘግ ተመዝግቦ ነበር። የህወሀት ኃይሎች በተቆጣጠሯቸው አካባቢዎች የሚገኙ ነዋሪዎች ግን አሁንም ያለምንም ድጋፍ ስለመቆይታቸው ነው የሚነገረው። በዚህ ጉዳይ ላይ የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍንን አናገረናቸው። ናቸው ነበር በአበርገሌና ጸግብጅን መሰረት ያደረገ የድጋፍ አቅርቦትን በተመለከተ ጉዳዩ ከሚመለከታቸው መንግስታዊ ያልሆኑ ድርጅቶች እና ከፌዴራል መንግስት ጋር አሁንም ምክክር እየተደረገ ነው። እንግዲህ የፌዴራል መንግስት ቦታውን ዘልቆ አሁንም በተያያዙና የክልሉ መንግስት ተቆጣጥሮ የምግብ አቅርቦት በማያቀርብባቸው አካባቢዎች ደግሞ የምግብ አቅርቦቱ ተደራሽ እንዲሆን የፌዴራልም የክልሉ መንግስትም እየሰራ ነው የሚገኘው። ግን ተጨባጭ ፍሬ አላመጣም። አሁንም አበርገሌ እና ፀግብዢ ወረዳዎች ውስጥ ያሉ በእርዳታ ጦት በመድኃኒት አቅርቦት ችግር እና በመሳሰሉት ለሞት እና ለ አካል ጉዳት እንዲሁም ለተለያዩ ችግሮች እየተዳረጉ ነው የሚል ቅሬታ ነው የሚያሰሙት። እንግዲህ እኛ በዚህ ጉዳይ ላይ ያለን አቋም ምንድን ነው? መንግስታዊ ያልሆኑ ድርጅቶች በገቡት የካምፓላ ኮንቬንሽን ስምምነት መሰረት በየትኛውም አካባቢ በደረሰ የሰው ሰራሽ አደጋ ምክንያት የሚፈናቀሉ ዜጎችን ያለምንም አሉና አሉ እና መገለል ማገልገል እንዳለባቸው ይታወቃል። ነገር ግን ከዚህ በፊትም በምስራቁ አማራም ተወሮ በነበረበት ጊዜ የምግብ እና በመድኃኒት እጦት የሚሰቃይ ማህበረሰብን ድጋፍ እንዲያቀርቡ ተጠይቀው በተለያዩ ምክንያቶች ድጋፉን ሳያቀርቡልን እንደቆዩ ይታወቃል። አሁንም በእነዚህ ሁለት አካባቢዎች ዘልቆ ገብቶ ድጋፉን በማቅረብ ረገድ ውስንነት አለና እነዚህ ውስንነቶች እንግዲህ በቀጣይ በመንግስታችን በሚሰጥ አቅጣጫ መሰረት ችግር ፈች የሆኑ ተግባራት ይቀመጣሉ ብለን እናስባለን። ለጊዜው ግን አሁንም በእነዚህ አካባቢዎች ዘልቆ ገብቶ ለተጎዱ ወገኖች የምግብና የመድኃኒት ጥሮትን ሊቀርፍ የሚችል ተግባራት ተከናውኗል ብለን የምናምነው ነው ድረስ ተቆጣጥሯቸዋል ካሏቸው አበርገሌና ጸግብጂ ወረዳዎች ከ67 ሺህ በላይ ሰዎች ተፈናቅለው ወደ ሰቆጣና አካባቢዋ መምጣታቸውን አረጋግጠዋል። ተቋማቸው ለተፈናቃዮች እርዳታ እንዲደርስ ጥረት እያደረገ ቢሆንም ከተፈናቃይ ቁጥር መብዛትና ከፍላጎቱ አንጻር ተመጣጣኝ አለመሆኑን ገልጸዋል። በተለይ ለእናቶችና ሕጻናት ተገቢውን ንጥረ ነገሮች ያሟሉ ምግብ እየተሰራጩ አለመሆኑን ጠቅሰዋል። ኃላፊው ተፈናቃዮቹ እርዳታ ሳናገኝ እስከ አምስት ወር ቆይተናል ሲሉ ላነሱትም ቅሬታ ሲመለሱ የምግብ መዘግየቶች እንዳሉ እኔም ቅድም ገልጬልሃለሁ። ግን ያው ከአምስት ወር የሚሆነውን የሚለውን ነገር ግን ያው እንግዲህ ዞኑ ነው የሚያረጋግጠው። እኛ ባለን መረጃ በምግብ መዘግየት ምክንያት የስርጭት ክፍተት እንዳለ ገምግመን ካስተካከልን በኋላ አሁን የተስተካከለ ነገር እንዳለ ነው ከዞኑ ያለ መረጃ። ስለዚህ አሁን ሰሞኑንም የምግብ አቅርቦት በበርገሌ በኤፍች በጻ ድጂ ደግሞ አመልክ አቅርቦ ሙሉ በሙሉ እንደተሰራጨ ከዞኑ የደረሰን ማስረጃ ያረጋግጣል። ኢትዮጵያ ባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ በተለያዩ ጊዜያት ባወጣቸው መግለጫዎቹ ጦርነት በነበረባቸው አካባቢዎችና አስቸኳይ ሰብአዊ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች የሚደረገው ድጋፍ ከሰላም ስምምነቱ በኋላ መሻሻሉን ቢጠቅስም ስለ አበርገሌና ጻግብዥ ወረዳዎች ግን ያለው ነገር የለም። ህወሀትም በተቆጣጠራቸው ወረዳዎች ውስጥ ተፈጠረ ስለተባለው ሰብአዊ ጉዳትና የእርዳታ ተደራሽነት ችግር ማስተባበያም ሆነ ማረጋገጫ አልሰጠም። ለአሜሪካ ድምጽ መስፍና ታዋጊ ነኝ ከደሴ ወደ ተከታዩ ዘገባ ስናልፍ ደግሞ ወደ ትግራይ ክልል እናልፋለን። በህዳር ወር ከተደረገው የተኩስ አቁም ስምምነት በኋላ በትግራይ ክልል ቀድሞ እርዳታ የማይደርስባቸው አካባቢዎች ድጋፍ ተደራሽ መሆን ችሏል። ይሁን እንጂ በአካባቢው ያለው የሰብአዊ ድጋፍ ፍላጎት አጣዳፊ ነው ሲል ዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። የሮይተርስ ዘገባ ነው። ኤደን ገረመው እንደሚከተለው ታቀርበዋለች። በህዳር ወር 2020 በፌዴራል መንግስትና በህወሀት የሚመሩ ኃይሎች መካከል የተቀሰቀሰው የሁለት ዓመት ጦርነት በመቶ ሺዎች የሚቆጠሩ ሰዎች ላይ የረሃብ ስጋት የፈጠረ ሌሎች በመቶዎችና በሺዎች የሚቆጠሩ ሰዎችም ህይወታቸው እንዲያልፍ ያደረገ ሲሆን ሚሊዮኖችንም አፈናቅሏል። የመንግስትና የትግራይ ኃይሎች ግጭቱን በህዳር ወር 2015 ለማቆም የተስማሙ ሲሆን ይህም ተጨማሪ እርዳታ ወደ ክልሉ እንዲደርስና አንዳንድ አገልግሎቶችም ወደ ነበሩበት እንዲመለሱ አድርጓል። ሆኖም በሆስፒታሎች ላይ የደረሰው ውድመትና የአምቡላንሶች ስርቆት ከፍተኛ የሆነ የድጋፍ ፍላጎት እንዳለ አመላካሽ ነው ሲል የዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። ጁድ ፍህነዊ የዓለም አቀፉ ቀይ መስቀል ኮሚቴ ኢትዮጵያ ቃል አቀባይ ናቸው። በተለይም በገጠሩ ክፍል እጅግ ከፍተኛ የሆነ ፍላጎት አለ። የስልክ አገልግሎት የለም። አምቡላንስም የለም። ማከም የማትችላቸውን በሽተኞች ለተጨማሪ ሕክምና የምትልክበት ምንም ነገር የለም። የጭላ እያለው ሐኪሞች ለከፍተኛ ሕክምና ወደ አቢ አዲ ሰው መላክ እንደፈለጉ ነግረውኛል። ነገር ግን በአምቡላንስ እጦት ያንን ማድረግ አልቻሉም። ስለዚህ ታካሚዎች ወደ ቤታቸው ነው የተመለሱት። በማዕከላዊ ትግራይ የሚገኘው የጭላ የመጀመሪያ ደረጃ ሆስፒታል ከፍተኛ የሆነ ጦርነት ያስተናገደና በሮቹ በጥይት የተበሳሱ እንዲሁም ደግሞ የአቅርቦት እጥረት ያለበት ነው። የሽራሮ ሆስፒታል ጊዜያዊ ስራ አስኪያጅ የሆኑት ነርስ ገብረ መድህን በርኸ የደረሰውን ጉዳት እንዲህ ያስረዳሉ። ይህ ህንጻ ቀድሞ ቤተ ሙከራ ወይም ምርመራና የሂሳብ መቀበያ የነበረ ሲሆን በቦምብ ጥቃት ጉዳት ደርሶበታል። ዓለም አቀፉ የቀይ መስቀል ኮሚቴ በትግራይ እስካሁን ድረስ ሙሉ ለሙሉ ስራ አልጀመርኩም ሲል አስታውቋል። ከጦርነቱ በፊት በትግራይ ክልል አገልግሎት ይሰጡ ከነበሩት ከ250 አምቡላንሶች በአሁኑ ሰዓት አገልግሎት መስጠት የሚችሉት 82ቱ ብቻ ሲሆኑ ከእነርሱ ውስጥ አብዛኞቹ ግልጋሎት ላይ አልዋሉም። አቶ ብርሃኑ መኮንን የትግራይ ክልል የቀይ መስቀል ማህበር ዋና ኃላፊ ናቸው። እጅግ ብዙ ተግዳሮቶች ገጥሞናል። አንደኛው ሾፌራችን ነፍሰ ጡር ሴት እያጓጓዘ ባለበት ሰዓት ተተኩሶበታል። አቶ ብርሃኑ አያይዘውም ይኸው ሾፌር በመሳሪያ ቢመታም ነፍሰ ጡሯን ሴት ሐኪም ቤት ካደረሰ በኋላ ህይወቱ አልፏል ብለዋል። የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቃል አቀባይ ጁድ ፍህነዊም እንዲህ ይላሉ። በክልሉ ያለው ትልቁ ሰብአዊ ቀውስ የጭላ ውስጥ የተፈጠረው ነው። ምክንያቱም በዛ አካባቢ ከፍተኛ የሆነ ጦርነት ሲካሄድ ነበረ። የሆስፒታሉን ገጽታ ስንመለከት ጥይት ያለፈባቸውን የጽኑ ህሙማን ክፍሎች አሁንም ድረስ ማየት ይቻላል። ከወራት በፊት ሆስፒታሉ ራሱ የጦር ቀጠና ውስጥ በመሆኑ ልንደርስበት አልቻልንም ነበረ። ነገር ግን አሁን ወደ አካባቢው መድረስ ችለናል። ዶክተር እርዴ አሰፋ የጭላ የመጀመሪያ ደረጃ ሆስፒታል ዋና ሥራ አስፈጻሚ ናቸው። በሆስፒታላችን ላይ የደረሰውን ጉዳት ማየት ትችላላችሁ። የጉዳቱን መጠን ለመገምገም ሞክረን ነበር። ዘጠና ሚሊዮን በላይ የኢትዮጵያ ብር የሚያወጣ ንብረት ላይ ነው ጉዳት ያደረሱት የዘረፉት። ስለዚህ አሁን በአቅርቦት እጥረት እየተጎዳን ነው። ስለዚህ የምንችለው ለማድረግ እየጣርን ነው። ነገር ግን ይሄ በቂ አይደለም። ዶክተር እርደይ አያይዘውም እጃችን ላይ ባለው ነገር ለመስራት እየሞከርን ነው። ነገር ግን ለመታከም መጥተው እጃችን ላይ ህይወታቸው የሚያልፉ ሰዎችን ማየት ልብን የሚሰብር ነገር ነው። ስለዚህ በቂ አይደለም። የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ የጠቅላይ ሚኒስትሩ የብሔራዊ የጸጥታ አማካሪ አቶ ሬድዋን ሁሴን የትግራይ ኃይሎች ቃል አቀባይ አቶ ጌታቸው ረዳ በሰብአዊ አቅርቦቱ ዙሪያ ለማናገር ሮይተርስ ሞክሮ እንዳልተሳካለት በዘገባው አስታውቋል። በሌላ በኩል ዓለም አቀፉ የቀይ መስቀል ኮሚቴ ለተኩሱ ማን ተጠያቂ እንደሚሆን እስካሁን ድረስ አላስታወቀም። በተከታይ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ እንላለን። የጥቁር አሜሪካውያን ልዩ የታሪክ ትምህርት መርሃ ግብር በፍሎሪዳ ግዛት ከታገደ ወዲህ በመላ ዩናይትድ ስቴትስ የብዙሀኑን ትኩረት ስቧል። ትምህርቱ ከሚሰጥባቸው ስልሳ ገደማ ትምህርት ቤቶች መካከል አንዱ የሆነውን የሉዊዚያን የሚገኝ ከፍተኛ ሁለተኛ ደረጃ ትምህርት ቤት ከሰሞኑ የጎበኘው የአሶሲየትድ ፕሬስ ዘጋቢ በጉዳዩ ላይ የመምህራንና ተማሪዎችን አስተያየት አሰባስቧል። ሀብታሙ ስዩም ያቀርበዋል። በሉዊዚያና የሚገኘው የቤተን ሩጅ ማግኔት ከፍተኛ ሁለተኛ ደረጃ ትምህርት ቤት አዲሱ ልዩ የአፍሪካ አሜሪካውያን ጥናት የትምህርት አይነት እየሞከሩ ከሚገኙ 60 የዩናይትድ ስቴትስ ትምህርት ቤቶች መካከል አንዱ ነው። ይሄ ትምህርት ዘርፍ በተለይ በፍሎሪዳ ግዛት ከታገደ ወዲህ የመላ ሀገሪቱን ትኩረት አግኝተዋል። በሮን ዲዛንቴስ አስተዳደር ትምህርቱ ውድቅ መደረጉ ትምህርት ቤቶች በዘር ጉዳይ ላይ መሰል ትምህርት በሚሰጡበት መንገድ ላይ ፖለቲካዊ ክርክር ፈጥረዋል። በቤተን ሩዥ ትምህርት ቤት መምህር የሆኑት ኤሜት ግሌን የትምህርቱን አስፈላጊነት ደግፈው ከሚከራከሩት መካከል ናቸው። ሕፃናት የተወሰኑ ቡድኖች በከተማው አንድ ገጽ ለምን እንደሚኖሩ፣ የተወሰኑ ማኅበረሰቦች ብቻ በአንድ ስፍራ ለምን እንደሚገኙ የማወቅ አንገብጋቢ ፍላጎት አላቸው። የተከተልን ሳይመስለን እየተከተልናቸው ያሉ ማኅበራዊ ሕግጋት የትኞቹ ናቸው የሚለውን ጭምር ለማወቅ የሚፈልጉም ይመስለኛል። እነዚህ ነገሮች ከየት መጡ? የሚለውን ማወቅ ይፈልጋሉ። የዚህ መልስ ደግሞ የሚገኘው በታሪክ ውስጥ ነውን ያሉ እሳቸው። በቤቴን ሩዥ ከፍተኛ ሁለተኛ ደረጃ ትምህርት ቤት የሚማሩ ተማሪዎች ከትምህርቱ ጋር በተገናኘ ስለተፈጠረው ፖለቲካዊ ውዝግብ ያውቃሉ። ይሁንና የሰኞው የትምህርት ክፍል ጊዜ የጥቁር ባህል ላይ በሚያተኩረው የኔግሪቲዩድና ኔግሪዝሞ እንቅስቃሴዎች ላይ በሚያተኩር ውይይቶች ተሞልተዋል። ከተማሪዎች መካከል አንዷ የሆነችው የ18 ዓመቷ ከሌላ ባንድል ትምህርቱ ልጆችን የማጥመቂያ መሳሪያ ነው የሚለውን ክርክር ለመረዳት አዳግቷታል። ከባህል ጋር በተያያዘ የሚሆን በሌሎች እኔን በሚመስጡኝ ጉዳዮች ላይ ከጥቁሮች ታሪክ ጋር በተያያዘ በጥልቀት ለማወቅ እንደ አፍሪካ አሜሪካውያን ጥናት አይነቶች ትምህርቶች በእጅጉ ያስፈልጉናል። የአፍሪካ አሜሪካውያን ጥናት ለምን አሳሳቢ እንደሆነ እኔን ሊገባኝ አልቻለም። እውነቱን ለመናገር እኔ በአጉል አስተምህሮት የመጠመቅ ስሜት አይሰማኝም። በ2024 የአውሮፓውያኑ ዘመን የሪፐብሊካን ፓርቲ ፕሬዚደንታዊ እጭ ይሆናሉ ተብለው የሚጠበቁት ዴሳንቲስ ግን ትምህርቱን ያገዱት ፖለቲካ አጀንዳን ስላነገበ እንደሆነ ገልጸዋል። በቤተን ሩጅ ትምህርት ቤት ያሉ በርካታ ተማሪዎች ለትምህርቱ ፍላጎት አድሮባቸዋል። ለወትሮ ለአንድ ክፍለ ጊዜ ብቻ ትምህርቱን ሲሰጡ የነበሩት መምህር ኢሜት ግላይን አሁን የትምህርት ክፍለ ጊዜውን ወደ ሁለት አሳድገውታል። እያንዳንዱ ይህንን ትምህርት የሚወስድ ተማሪ በፊርማ የተረጋገጠ የወላጅ ፍቃድ ያገኘ መሆኑን መረዳት አስፈላጊ ነው ብዬ አምናለሁ። ይህንን ትምህርት እንዲወስዱ አልተገደዱም። ትምህርቱን ለመውሰድ ልባዊ ፍላጎት አላቸው። በዚህ ትምህርት ክፍለ ጊዜ ስለምንነጋገርባቸው ነገሮች ሁሉ ተጨማሪ ነገር ለማወቅ ይሻሉን ያሉት። በሳምንቱ መጀመሪያ ላይ የመምህር ኢሜት ተማሪዎች በፍራንዝ ፋነን የተጻፈውን የምድር ፍዳ የተሰኘ መጽሐፍ አንብበዋል። መጽሐፉ ከቅኝ ገዢ ማኅበረሰብ ስለ ተወረሱ የጭካኔ ባህሎች የሚናገር ነው። በጋለው የውይይት ሰዓት ተማሪዎች መጽሐፉን ከቅኝ ገዢዎችና ነባር አሜሪካውያን፣ ከዩክሬን ጦርነትና በሜምፊስ ቴኔሲ ከታየው የፖሊስ ጭካኔ ጋር በማገናኘት ተወያይተዋል። ጃሚያ ላቨርን ሌላኛዋ ተማሪ ናት። በሌሎች ትምህርቶች የምናየው ጅምር ብቻ ነው፣ ማነቃቂያ አይነት በዚህ ክፍል ውስጥ ያሉ ተማሪዎች ግን ለእያንዳንዱ ጉዳይ መሰረት፣ ተያያዥነትና ንክኪ ትኩረት ይሰጣሉ። በልዩ ክስተቶች ላይ በማተኮር ለምን እንደተፈጠሩና ውጤታቸውም ምን እንደሆነም እንመለከታለን። ትኩረት እንዳልተሰጣቸው ማኅበረሰብ ልጆች ዛሬም ድረስ ከሶስት መቶ ዓመታት በፊት በተፈጠሩ ሁኔታዎች ለምን እንደምንፈተን ዛሬም ድረስ ውጤታቸውን ስለምን እንደምንጋፈጥ ለማወቅ እንሻለን። ማቲው ኢቫንስ የተባለ የ16 ዓመት ተማሪ በበኩሉ ትምህርቱ በጥቁሮች ታሪክ ላይ ያሉ የተለያዩ አታያዮችን እንዲረዳ እንዳስቻለው የአሁኑ ፖለቲካዊ ውዝግብ ትኩረትን ለመንጠቅ ብቻ እንደተደረገ ይሟግታል። ሁልጊዜ የባሪያ አሳዳሪው ስርዓት ጉዳይ ሲነሳ ወይንም ሁልጊዜ በአሜሪካ ውስጥ የተጨቆነው ቡድን ጉዳይ ሲወሳ ውዝግብ ይቀሰቀሳል። እንዲህ ሲሆን ለወደፊቱ ጭቆና ዳግም እንዳይፈጠር ለመከላከል በጉዳዩ ላይ የበለጠ እንድንነጋገር ያደርገናል። የታሪክ ዓላማ ይሄ ነው። ለዚያ ነው ትምህርቱ የሚሰጠው፣ ኔ ያለው ማቴው። ይሄ ልዩ የጥቁሮች ታሪክ ትምህርት እንዲሰጥ የሚደረገው በኮሌጅ ቦርድ በተሰኘው ተቋም አማካኝነት ነው። ተቋሙ ሂሳብ፣ ሳይንስ፣ ማኅበራዊ ሳይንስ፣ የውጭ ቋንቋና ስነ ጥበብን ያካተቱ ልዩ ትምህርቶች እንዲሰጡ ያደርጋል። ልዩ ትምህርቶችን በከፍተኛ ውጤት ያጠናቀቁ ተማሪዎች ወደ ኮሌጅ በሚላኩ ሰነዶቻቸው ላይ ስኬቶቻቸው እያያዙላቸዋል። ረቡዕ ዕለት ተቋሙ በቀጣዩ የትምህርት ዓመት ትምህርቱን ወደ ተጨማሪ በመቶዎች የሚቆጠሩ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች የሚያስፋፋውን መርሃ ግብር ይፋ አድርገዋል። የተቋሙ ባለሥልጣናት እንደሚሉት የትምህርት አርቃቂዎቹ በታሪክ የጥቁሮች ዩኒቨርሲቲ የሚባሉትን ጨምሮ ሁለት መቶ የኮሌጅ መምህራንን ከትምህርቱ ጋር በተያያዘ አማክረዋል። ዝግጅታችን አሁንም እንደቀጠለ ነው። ኢትዮጵያ ውስጥ ከኦቲዝም ጋር የሚኖሩ ሕፃናትና ታዳጊዎችን የሚያግዙ ማዕከሎች አለመበራከታቸውን ተከትሎ በርካታ ወላጆችና ልጆቻቸው ተገቢውን ድጋፍና ክትትል ይነፈጋሉ። ይህን ሁኔታ ለመለወጥ እየተንቀሳቀሱ ከሚገኙት መካከል አንዷ በሐዋሳ ብራይት የተባለ የኦቲዝም ማዕከል ያቋቋመችው ወይዘሮ ሕይወት አበበ ትጠቀሳለች። በግል የገጠማትን ፈተና በመመልከት ከደጋፊዎች ጋር ያቋቋመችው ማዕከል ለብዙ ህጻናትና ታዳጊዎች የተስፋ ምንጭ እየሆነ እንደመጣ ተናገራለች። ዮናታን ዘብዲዮስን ያናገራት የብራይት ኦቲዝም ማዕከል መስራችና ስራ አስኪያጅ ወይዘሮ ቴግስት አበበ ናቸው። ወይዘሮ ቴግስት ይህንን ማዕከል እንዲከፍቱ ምክንያት የሆናቸው አንድ ወንድ ልጃቸው ኦቲዝም ያለበት መሆኑ ነበር። ሀሌሉያ ለሚባለው ልጃቸው ሲሉ ያሰቡት ማዕከል ዛሬ ለብዙ የኦቲዝም ችግር ያለባቸው ህጻናት መዋያ መመሪያና ማሰልጠኛ ሆኗል። ኦቲዝም ላይ የሚሰራ ስራዎችን አንብቤ አይቼ ልምዶ ስጄ ለምን አልጀመርም ብዬ ቤቴ ውስጥ በራሴ ልጅ ጀመርኩኝ። በእኔ ልጅ ላይ ስራውን ሳይ በአንድ ወር ውስጥ ብዙ ለውጦችን አመጣ። ለምሳሌ በራሱ መጸዳዳት ቻለ። ሀሳቡን መግለጽ ቻለ። በፊት አንድ ነገር ሲፈልግ ማልቀስና ከግርግዳ ጋር መጋጨት ነበረ። የልጃቸው ለውጥ ሌሎች 15 ልጆችን መልምለው በቋሚነት ለመንከባከብ ምክንያት ሆናቸው። ወይዘሮ ትዕግስት ዛሬ በአንድ ጠባብ ግቢ ውስጥ 53 ህጻናትን እየተንከባከቡ እንደሚገኙ ይናገራሉ። ይህንን ለውጥ ሳይ በጣም ቀናሁኝ። ሌሎችስ በየቤቱ ያሉ ምንድን ነው ድል ፈንታቸው ብዬ አንድ ማቃት እንደዚሁ ኦተስቲክ ልጅ ያላት እናት ነበረች እና እሷን በቃ ልጅሽን ስጭኝ እኔ ነጻ ነኝ ከኔ ልጅ ጋር አብሬ ልስራበት እያልኩኝ እያለ ነው። እንግዲህ ሌሎች ሰዎች ስራ መተው የሚያውቁ ሰዎች በተወሰነ መልኩ እንረዳሻለን፣ አስራ አምስት ልጅ መልሚ ያሉኝና አስራ አምስት ልጅ መልምለን ከዛ ከውጭ በመጡ ሰዎች ዲያግኖስ ተደርገው በ2008 ብራይት ኦቲዝም ማዕከል ተብሎ ይሄ ስራ ተጀመረ። በ15 ልጅ ከአንድ ልጅ ወደ 15 ልጅ አደገ። ከ15 ወደ 20 አደገ። ከ20 ወደ ሰላሳ አደገ። አሁን እንግዲህ ወደ 53 ልጆችን በዚህ ማዕከል እያሰለጠንን እንገኛለን። ወይዘሮ ትግስት ይህን ሁሉ ማድረግ ግን ቀላል አይደለም ይላሉም በገጠሙት ችግር ተዘግቶ ያውቃል ቋሚ በጀትም ኖሮታ አቅም በግለሰቦች ድጋፍ የቆሜ ማዕከል ነው ብሏል። የኦቲዝም ችግር ያለባቸውን ሕጻናት መንከባከብና ማሰልጠን ብዙ ውጣ ውረዶች እንዳሉት የሚናገሩት ወይዘሮ ቴግስት ብዙ ዋጋ እንዳስከፍላቸውም ይገልጻሉ። ሃምሳ ሶስት ሲደርሱ እንግዲህ ለእኛ በጣም ከባድ ነው፣ ከአቅማችን በላይ ሆኗል። ከሃምሳ ሶስት ውስጥ ሰባቱ ከሰዓት ነው የሚማሩት። ከዘጠኝ ሰዓት እነኚህ ሲውጡ ማለት ነው። ከዘጠኝ ሰዓት እስከ አስራ አንድ ሰዓት ባለው የሁለት ሰዓት ቴራፒ ወስደው ይሄዳሉ። እነዚህም ዌቲንግ ሊስት ላይ በጣም ለረጅም ጊዜ ቆዩ። በቃ አማራጭ ያጣንባቸው ከነኚ ጋር እንዳንቀላቀል፣ ግቢውም አይበቃንም፣ ክፍልም አይበቃንም። ያለንበት ግቢ ተከራይተን ነው። ከግለሰብ የተከራየ ነው፣ ግቢ ነው ተከራይተን ነው። የኪራይ ወጪ ያለብን የመምህራን ወጪ ያለብንና እነዚህን ሁሉ ውጣ ወረዶች እያለፍን ነው። ይህንን ስራ እየሰራ ነው ያለ ነው። ምንም እንኳን ኦቲዝም ያለባቸውን ልጆች ማሰልጠን እንዲህ ከባድ ቢሆንም በቶሎ የሚያሳዩት ለውጥ ጉልበት እንደሚሆናቸውም ተናግሯል። ኦቲስቲክ ልጆች ጥሩ ሰልጣኞች ናቸው። እንዳውም ከእኛም የተሻሉ ከማንኛውም ሰው የተሻለ ሰልጣኞች ናቸው። አንዴ ከተመሰመረላቸው መስመር አይወጡም። እኛ እንወጣ ይሆናል፣ እነሱ ግን አይወጡም። ይሄ ሁል ጊዜ እንድናሰለጥናቸው ያበረታታናል፣ ያነሳሳናል። ለውጥ ስታይ ማለት ነው። ስለዚህ እነሱን ማሰልጠን እኔ እንደውም ሌላን ሰው ከማሰልጠን የተሻለ ነው። ብዙ ጊዜ የሚያሰለጥኗቸው ለነገሮች ትኩረት እንዲሰጡና እንዲረጋጉ በተለይ በቃላት ራሳቸውን መግለጽ እንዲችሉ የቃላት ቴራፒ እንደሚያሰለጥኗቸውም ገልጿል። ወደኛ ሲመጡ በራሳቸው የማይመገቡ፣ በራሳቸው የማይለብሱ፣ በራሳቸው የማይጸዳዱ ናቸው። እነዚህን ክህሎቶች እንዲችሉ ነው የምናደርገው። ብራይት የኦቲዝም ማዕከል ህጻናትን ወደ ማዕከሉ የሚያስገባበትም የራሱ የሆነ ሂደትና መስፈርት እንዳለውም ነግረውናል። መጀመሪያ አንድ ልጅ አንድ ወላጅ ልጁን ይዞ ወደኛ ሲመጣ ወደ ሐኪም ነው የምንልከው ዲያግኖስ የሚያደርግ ሐኪም ጋር እንልካለን። ሐኪም ዲያግኖስ አድርጎ ይሄ ልጅ ኦቲዝም አለው የሚልን ወረቀት ሲሰጠው ከወረቀቱ ጋር እንቀበላለን። ወረቀት የሌለውን ልጅ አንቀበልም። ከኦቲዝም ችግር ጋር የሚወለዱ ህጻናት በአስደንጋጭ ሁኔታ እየጨመረ መሆኑን ገልጿል። በግንዛቤ ጥረትና በአመለካከት ችግር በካቴና ታስረው የተደበቁና የተገለሉም ብዙ መሆናቸውን አስረድተዋል። በሳምንት ውስጥ እስከ አምስት ሰው እናስተናግዳለን አዲስ የሚመጣ ማለት ነው። እንግዲህ ይህን ቁጥር ስናባዛው በጣም ብዙ ቁጥር ነው እና በጣም ሊተኮርበት የሚገባ ስራ ነው። እኛ ሀገር ቅድም እያልኩ ነበረ፣ እኛ ሀገር ጥናት አልተደረገም። ግን በውጭ አገር የተደረገ ጥናት ከመቶ አንድ ልጁ ሲባል ነበር ከአርባ ተባለ። አሁን አሁን በቅርብ ከሀያ አንድ ልጅ ኦቲስቲክ ነው እየተባለ ነው። ስለዚህ የኛስ ሀገር ቁጥር አናቀውም። ግን እኛ እንዲህ አይነት ማዕከሎች እየተጨነቁ ነው፣ በብዛት ሰው እየመጣ ነው። ኦቲዝም ያለባቸው ህጻናት የተለየ ችሎታና ተሰጥኦ ያላቸው ህጻናት ናቸው የሚሉት ወይዘሮ ትእግስት እና አልበርት አንስታይንን ጠቅሰው ትልቅ ቦታ መድረስ እንደምችሉ ይናገራሉ። ያሩግ አድማጮች ዝግጅቶቻችንን በዚሁ እናጠናቅቃለን። በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም መሰናዶውን አብረውን ካሰናዱ መላው የአሜሪካ ድምፅ ባልደረቦች ጋር ስናስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። አብራችሁም ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ። thank you